የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችው የጋቢና ቪኦኤ አድማጮች የዛሬ ማክሰኞ ጥር 5 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን ከአንድ ወር ተኩል በፊት በደምቢ ዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉ የዩኒቨርሲቲ ተማሪዎች ውስጥ ሀያ አንዱ መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው ቤተሰቦች ግን እስካሁን ድረስ ምንም የሰሙት ነገር አለመኖሩን ለአሜሪካ ድምፅ ተናገሩ። በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን የተወለደ ዘመድ ያው ያየ እንኳን ደስ አላችሁ ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛውን ከከረም ያው ሁለት ወር ማለት ነው። በሀያ አንድ ህዳር ሀያ አንድ የታገቱ ልጆች እስከ ዛሬ ከወለል ከማልቀስ ነው ያለን ቤተሰቡ በሙሉ። ካነጋገርናቸው ቤተሰቦች መካከል አንዱ ነው የሰማችኋቸው። ዝርዝር ዘገባውን ቆይታችሁ ታደምጣላችሁ። በሌላ በኩል ባለፉት ስድስት ወራት በዩናይትድ ስቴትስ እና ኢትዮጵያ መካከል በነበረው ግንኙነት የኢትዮጵያን የልማት ጉዞ የሚያግዝ ድጋፍ መገኘቱን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተናግረዋል። የአሜሪካ ኢንቨስተሮች ኢትዮጵያ ውስጥ መጥተው አፍሪካ ውስጥ መጥተው ኢንቨስት ካላደረጉ የተሻለ ገበያው ነው የሚያውቁት እነሱ ስለሆነ አግባብ ብቻውን ብዙ ትርጉም የለውም በሚል አንድ ድምፅ አሰምተናል። ዘገባ አለን። ወጣቶች በብሔራዊ የበጎ ፈቃድ አገልግሎት ላይ የሚሳተፉበትን መርሃ ግብር አዘጋጅቼ እጨርሻለሁ ብሏል የሰላም ሚኒስቴር። በምሽቱ ይደመጣል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ለአጫጭር ዜናዎች ካብታሙ ስዩም ጋር እተዋችኋለሁ። የትግራይ መገናኛ ብዙሀን ድርጅት ሁለት ሠራተኞቼ በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ታስረውብኛል ሲል አስታውቋል። የታሰሩት ጋዜጠኛ ዳዊት ከበደና የምስል ቀረጻ ባለሙያው በኃይሉ ውቤ የተባሉ ግለሰቦች እንደሆኑ የድርጅቱ ዋና ስራ አስኪያጅ አቶ ተሻለ በቀለ ተናግረዋል። አቶ ተሻለ ሁለቱ ግለሰቦች ወደ አሶሳ ያመሩት ከስራ ጋር በተገናኘ ምክንያት እንደሆነ ተናግረዋል። የትግራይ መገናኛ ብዙሃን ድርጅት ዋና ስራ አስኪያጅ አቶ ተሻለ በቀለ ሁለት የድርጅቱ ሰራተኞች ትናንት አሶሳ ከተማ ውስጥ መታሰራቸውን ተናግረዋል። ቁጥጥር ስር የዋሉት ጋዜጠኛ ዳዊት ከበደና የቤንሻንጉል ጉሙዝ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ በበኩላቸው ታሰሩ የተባሉ ሰራተኞች ወደ ክልሉ ከመምጣታቸው በፊት ፈቃድ ማግኘት እንደነበረባቸው ገልጸዋል። ያሉ ነው። የታሰሩ የሚል መረጃ እንደሌላ ሰው መኛ የሚሰማ ነው። የህዝብ አስተያየት መሰብሰብ ከሆነ ያንስ ይህን ስራ ለመስራት አስበናል ብሎ ኢንፎርም ቢያደርጉ ለስራቸው መሳካት ከፍተኛ ድርሻ ይኖረዋል ብዬ ነው ማስበው። ይህን አልተናገሩም። የአሶሳ ፖሊስ ኮሚሽን አዛዥ ኢንስፔክተር ኡስማን አስጠቄ ደግሞ ግለሰቦቹን ያሰርናቸው ማንነታቸውን ለማጣራት ነው፣ ቃላቸውን ከተቀበልን በኋላ እንለቃቸዋለን ማለታቸውን ዘጋቢያችን አኩር መልካ ነግሮናል። የተባበሩት መንግስታት ድርጅት ሁለት ኤርትራውያን ጥገኝነት ጠያቂዎች ትሪፖሊ ውስጥ መገደላቸውን በጽኑ እንዳሳዘነው ገልጿል። ባለፈው ሐሙስ ትሪፖሊ ውስጥ በተጠለሉበት ስፍራ መገደላቸውን ነው የመንግስታቱ ድርጅት የጠቁመው። የኢራን ፕሬዚዳንት ሐሰን ሩሃኒ የዩክሬን የመንገደኞች ጀትን በስህተት ተመትቶ መከስከስን በሚመለከት ሲናገሩ ይቅርታ የማይደረግለት ተግባር ነው ብለዋል። ለእርምጃው ተጠያቂ የሆኑትን ለመቅጣትም ዛሬ ቃል ገብተዋል። ሮሃኒ በቴሌቪዥን ባደረጉት ንግግር ልዩ ችሎት እንደሚቋቋምና የፍርዱን ሂደት መላው ዓለም እንደሚመለከተውም ተናግረዋል። አድማጮች ለአሁን ያሉ ናጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ የጋቢና መሰናዳዎች ወደሚቀርቡበት ምዕራፍ እንሻገር። ሀብታሙን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረማው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ከአንድ ወር ተኩል በፊት ደንቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉት ከዩኒቨርሲቲ ተማሪዎች ውስጥ ሀያ አንዱ መለቀቃቸውን ከጠቅላይ ሚኒስትር ጽሕፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው ቤተሰቦች ግን እስካሁን ድረስ ምንም የሰሙት ነገር አለመኖሩን ለአሜሪካ ድምጽ ተናግረዋል። የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት መሆናቸውን ገልጸው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ብለዋል። እገታውን የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑንም ተናግረዋል። ጽዮን ግርማ ዝርዝር አላት። እንዳነጋገርናቸው ቤተሰቦች ገለጻ በደንቢ ዶሎ ዩኒቨርስቲ ዩኒቨርሲቲ ከአንድ ወር ተኩል በፊት የተፈጠረውን ግጭትና ረብሻ ሸሽተው ወደ ትውልድ ቀያቸውና ቤተሰቦቻቸው ለመመለስ መንገድ የጀመሩ የዩኒቨርሲቲ ተማሪዎች ግቢውን ለቅቀው የወጡት ህዳር 21 ቀን 2012 ዓመተ ምህረት ነው። ተማሪዎቹ ከህዳር 23 ቀን ጀምሮ በተለያዩ ቀናትና ሰዓታት የእነርሱ ባልሆነ የስልክ ቁጥር ለቤተሰቦቻቸው ስልክ እየደወሉ ጫካ ውስጥ መታገታቸውንና ያገቷቸው ሰዎችም ታጣቂዎች መሆናቸውን፣ ገንዘብ ወይም ሌላ ነገር እንደማይፈልጉ፣ ጉዳያቸው ከመንግስት ጋር ብቻ መሆኑን በስልክ እንደነገሯቸው ገልጸዋል። የተማሪዎቹ መታገት ይፋ የሆነውና መገናኛ ብዙኃን መዘገብ የጀመሩት እገታው ተፈጸመ ከተባለ ከአንድ ወር ከአስር ቀናት በኋላ ጉዳዩ በማህበራዊ ሚዲያ ላይ ከወጣ በኋላ ነው። ወላጆች ለአሜሪካ ድምጽ ሲናገሩ የልጆቻቸው ጉዳይ ትኩረት እንዲያገኝ የክልሉ መንግስት ባለስልጣናትን ሲያነጋግሩና አንዳንዶቹም ደምቢዶሎ ዩኒቨርሲቲ ድረስ ሄደው ምላሽ ሲያጡ ወደ ብዙኃን መገናኛ መሄዳቸውን ይገልጻሉ። ተማሪዎቹ ይገኙበታል ስለተባለው ቦታም የመረጃ ፍንጭ የሰጠችው በደምቢዶሎ ዩኒቨርሲቲ አንደኛ ዓመት ተማሪ እንደነበረች የምትናገረው ተማሪ አስመራ ሹሜናት አስመራ የምትለው በዩኒቨርስቲ ውስጥ ረብሻ ሲነሳ አስጊ የነበረው ከአማራ ክልል ለመጡ ተማሪዎች በመሆኑ ለጊዜውም ቢሆን ገለል ማለታችን ጥሩ እንደሆነ ከሌሎች ተማሪዎች ስለተነገረን በአብዛኛው ተቀራራቢ አካባቢ የሆነ ልጆች ተሰባስበን በመኪና ተሳፍረን በጋምቤላ በኩል መንገድ ጀመርን ብላናለች። ነገር ግን በደንቢዶሎና በጋምቤላ መካከል ሱድ የምትባል ቦታ ላይ ከመኪና እንዳስወረዷቸውና ወደ ጫካ እንደወሰዷቸው እርሷን በመካከሉ አምልጣ ጫካ ውስጥ ተሸሽጋ ከቆየች በኋላ በሶስተኛው ቀን ወደ መንገዱ ስትወጣ አንድ የአካባቢው ነዋሪ የሆኑ አባት እንዳተረፏት ትናገራለች። ጫካ ውስጥ የቀሩት ደግሞ አስራ ሰባት የዩኒቨርሲቲው ተማሪዎች እንደሆኑ፣ አስራ ሶስት ሴቶችና አራት ወንዶች መሆናቸውን ሁሉንም በስም ጠቅሳ ነግራናለች። ቅዳሜ ዕለት ይህን ጉዳይ በተመለከተ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላውን በበኩላቸው ተማሪዎቹ መታገታቸውን አረጋግጠው አሁን ታግተው ያሉት አምስት የደንቢዶሎ ዩኒቨርሲቲ ተማሪዎችና አንድ ወንድ ደግሞ የአካባቢው ነዋሪ ሆነ ተማሪ መሆናቸውን ተናግረዋል። አስራ ሶስት ሴትና ስምንት ወንድ በድምሩ ሀያ አንድ ተማሪዎች ደግሞ መለቀቃቸውን ገልጸዋል። አቶ ንጉሱ በገለጹት መሰረት ታግተው የነበሩት ተማሪዎች ቁጥር ሀያ ሰባት ነው ልጆቻቸው እንደታገቱባቸው ከሚገልጹ ቤተሰቦች መካከል በአማራ ክልል በሰሜን ጎንደርና በጎጃም ነዋሪዎች መሆናቸውን የገለጹልን ስድስት ቤተሰቦች አነጋግረናል። ስድስቱም ልጆቻቸው ስለመለቀቃቸው የሚያውቁት ነገር እንደሌለ ይናገራሉ። ስማቸው ቢገለጽ ለልጆቻቸው አደጋ ሊሆን ስለሚችል እንድናቆየው ጠይቀውናል። ምንም የሰማነው ነገር የለንም። ያው ዜና ላይ ሰማን፣ ያው ግማሾች ተለቀዋን፣ ግማሾችን ደግሞ እየጠበቅን ነው እናስለቃለን የሚል ነገር ሰማን። በቃ በትዕግስት እነሱን እየጠበቅን ነው። አሁን ማለት ሌላም የሰማነው ነገርም የለም። ያናገርነው አካልም አሁን ይደን የለም። ያው እነሱም እየጠበቅን ነው። ከእንግዲህ ግን ያው ማይሆን ከሆነ ወደ መንግስት እንሄዳለን፣ ወደ ሚመለከተው አካል እንሄዳለን ብለን አስበናል። ከእናንተ መካከል እንግዲህ ስትደዋወሉ እንደነበረ እርስ በርሳችሁ አንድ ቤተሰብ ለአንድ ቤተሰብ ስትጠያየቁ እንደነበረ ገልጸውልኛልና የተለቀቀ ሰው አለ የሰማችሁት? ምንም የለም። ሁላችንም እንደዋወላለን። የሁሉም ቤተሰብ በአንድ ምንም የተለቀቀ ሰው የለም። እስካሁን ድረስ የደወለ ሰውም የለም፣ የተደወለለት ወላጅ የለም፣ ምንም ነገር የለም። በቃ የሄዳችሁት ያናገራችሁት የመንግስት ባለስልጣን አለ? ከዛ በኋላ በቅዳሜና በሰኞ መካከል? አይ አልሄድንም፣ ግን ምናልባት አንዳንድ ያው ሰዎች ለመደወል ሞክረን ነበር። አይ ይለቀቃሉ፣ ያው በትዕግስት እንጠብቅ የሚል ነገር ነው የተሰጠን እንጂ ወደ መስሪያ ቤት አልገባንም። ከእንግዲህ በኋላ ግን እንገባለን ብለን አስበናል። ምናልባት እንግዲህ ነገርን ከነገም በኋላ ያለውን ነገር መንግስት እውነታውን ነው የሚናገር፣ አይዋሸንም የሚለውን ነገር ያዝነው ነገር የለንም። ያው በስድስት ቁጭ ብለን እየጠበቅን ነው ያለ ነው። ሌሎች የሁለት ተማሪ ቤተሰቦችም አነጋግረናል። እኛ ደሀ አርሶ አደሮች ነን፣ ልጆቻችንን በችግር ነው ያሳደግነው ብለዋል። ስለመለቀቃቸውም የሚያውቁት ነገር እንደሌለ ጨምረው አስረድተዋል። መንግስታችን ያው ተለቋቸዋል ለፊት ያለው ብሏል። በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረ የተወለደ ዘመድ ያው ያየ እንኳን ደስታላቸው ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛ ሆነን ከከረምነ ያው ሁለት ወር ማለት ነው። በሀያ አንድ ህዳር ሀያ አንድ የተአገቱ ልጆች እስከ ዛሬ ከወለል ከማልቀስ ነው ያለን ቤተሰቡ በሙሉ ያው በጣም ልጇም በስራ ሲከብዳት ትረዳት ነበረ። ልጅቱ በጣም ተፈቃጅ ልጅ ናት። ለእናት አባቷ በጣም ታዝናለች። በዚያ ምክንያት ያን ታሳቢ በማድረግ በፊዮቱ ያው በጣም ጎዳ ብላብኛለች። ስለዚህ ግን አሁን ለአንድ ቀን ደግሞ እስኪ ብለን እንደሳ የለም ወሬ ሆኖ፣ አሁንም ዙረን ወደ ለቁሳችን ነው የገባነ እያለቀስን እያነባን

ተለቀቁ የተባለው ወይም ምሮ ጅ ጠፋ ሄደ፣ አልተለቀቁም። ምሰት ወሬ ብቻ ነው፣ ያው በስቲቪ ነው እንጂ የሰማን ምንም ነገር፣ የነሱ ወደኛ የደወሉን ነገር የለም። የአደረስንን ግልጽ ነገር እስካሁን የለም። የሌሏ ተማሪ ቤተሰብ በበኩላቸው የልጆቻቸውን መታገት ከሰሙ በኋላ ወዲያውኑ ከጎጃም ወደ ዩኒቨርሲቲው ሄደው ለመከታተል ሞክረው እንደነበር ይናገራሉ። ልጆች ይለቀቃሉ እናንተ ተባታላቸው ብለው አንገራገሩን። ሁሎችም እናመለክት እንደገና ሄደን ለቀምት ደግሞ ሁለት ሶስት ቀን አደርነ አጣራን። ስንደውልላቸው ስልክ ተቀብለናል ችግር የለም ልጆች ይገባሉ ነገር ምሽት ስንደውልላቸው ማልዳ ይገባሉ ይላሉ። ማልዳ ስንደውላቸው ምሽት ይገባሉ ይላሉ። ዛሬ ድረስ ይኸው መሰለኝ። በወቅቱ ስልክ ተቀብለው ለመጡት የዩኒቨርሲቲው አመራሮች አሁንም ሲደውሉ እኛ አካባቢውን ለቀን ወጥተናል እንዳሏቸውና ስለ ልጆቻቸው የሚያውቁት ነገር እንደሌለ እንደነገሯቸው ይገልጻሉ። የኦሮሚያ ክልል የአስተዳደር እና የጸጥታ ቢሮ ምክትል ኃላፊ ኮኖሬል አበበ ገረሱ ታገቱ የተባሉት ተማሪዎች መንግስት ባደረገው ክትትል መለቀቃቸውን እንደሚያውቁ ተናግረዋል። አሁን እንግዲህ የተለቀቁት ከመንግስት አካል እጅ ነው ያሉት ያቸው ወይም ወደ ትምህርት ቤታቸው የሚመለሱበት ሁኔታ ይመጣል። የቀሩትስ አሁን አሉ የተባሉትስ አምስቱ ስለ እነሱ የሚታወቅ ነገር አለ? እኔ የእነሱ ኢንፎርሜሽን የለኝም፣ ግን ሁሉም የታገቱት ይለቀቃሉ የምል እምነትም አቋምም አለን። በሀገራችን አጋችና ታጋች ሊኖር አይችልም። መንግስቱ ያለበት ሀገር ነው። አጋችና ታጋች ሊኖር አይችልም። ሆነ ላበበ አሁን ኖሮ አይደል የምንነጋገረው። ስለኖረ ስለኖረ እኮ እርምጃ ተወስዶ ህግ የማስከበር ስራ የተሰራ ስለሆነ ይሄ በዚህ መንገድ። አይ የተለቀቁት ወጣቶች ተማሪዎች የጤንነታቸው ሁኔታ ምን ይመስላል ያሉበት ሁኔታ? እንደደረሰኝ ኢንፎርሜሽን ሰላም ናቸው። ምንም የደረሰባቸው ችግር የለም። እንግዲህ ጫካ ውስጥ ስትጂ ስትታገሽ ራሱ ሳይኮሎጂ ሰው ሰራል። ይጨነቃል የአእምሮ ጭንቀት ሊደርስባቸው ይችላል። ይህ እንግዲህ ታጣቂ ማለት ህገወጥ ጫካ ውስጥ ሆኖ በሰው ልጅ ላይ አረመናዊ ጭካኔ መብት የሰውን ተፈጥሮዊ መብትና ተፈጥሮዊ መብት የሚገፍ እንዳሻው የሚያደርግ አካል ማለት ነው። ታታቂ ህገወጥ ማለት ድሮም ሊሆን ማለት ነው። ስለዚህ ከዚህ ሀይል ይህ ሀይል ጥሩ ነገር ይሰራል ብለሽ ማሰብ እንትን አይደለም። ግን ሰዎቹ ልጆቹ የደረሰባቸው ችግር እነዚህ ታጣቂዎች እነማን ናቸው? በዚህ ጉዳይ ላይ የሚነሱና ማብራሪያ የሚሹ ጥያቄዎችን ለማንሳት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክረታሪያት አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር፣ ለዛሬ አልተሳካልንም። በነገው ምሽት ደግሞ ተከታትለን ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ጽዮንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪዬን ነው። ስለምታዳምጡን እናመሰግናለን። ባለፉት ስድስት ወራት በዩናይትድ ስቴትስና ኢትዮጵያ መካከል በነበረው ግንኙነት የኢትዮጵያን የልማት ጉዞ የሚያግዝ ድጋፍ መገኘቱን በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ተናገሩ። ዋና መቀመጫቸውን ዋሽንግተን ዲሲ ላይ ካደረጉ ዓለም አቀፍ የገንዘብ ተቋማትና ከተለያየ ዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችን በአብነት የጠቀሱት አምባሳደሩ ከዚህ ባሻገር አሜሪካውያንና ትውልድ ኢትዮጵያውያን ባለሀብቶች ኢትዮጵያ ውስጥ እንዲንቀሳቀሱ ለማስቻል ያለሙ ተግባሮች መፈጸማቸውንም አብራርተዋል። ሀብታሙ ስዩም ዝርዝር ጉዳዩ ይነግረናል። ያለፈው መንፈቅ ዓመት በዩናይትድ ስቴትስና ኢትዮጵያ መካከል ባለው ፖለቲካዊ ምጣኔ ሀብታዊና የህዝብ ለህዝብ ግንኙነት ረገድ መልካም እርምጃዎች የተመዘገቡበት እንደነበረ ከሰሞኑ ለጋዜጠኞች ያብራሩት አምባሳደር ፍጹም አረጋ በፖለቲካው መስክ በህዳሴው ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብፅ ሰላማዊ መፍትሄ ላይ እንዲደርሱ አሜሪካ የጀመረችውን የታዛቢነት ሚና አንስተዋል። ከተለያዩ የአሜሪካ የህዝብ እንደራሴዎች ጋር የተደረጉ አበረታች ውይይቶችንም ጠቅሰዋል። በሁለቱ ሀገራት መካከል ያሉ የጦር ትብብር ምዕራፎችን አውስተዋል። ዘጠነኛው የኢትዮጵያና የአሜሪካ የመከላከያ ዓመታዊ መደበኛ ስብሰባ እንደዚሁ በፔንታገን አዘጋጅነት ማለትም በመከላከያ ሚኒስትር በአሜሪካ የመከላከያ ሚኒስቴር አዘጋጅነት እዚሁ ዋሽንግተን ዲሲ ውስጥ ተካሂደዋል። በዋናነት በአፍሪካ ቀንድ እና አካባቢው የሚታዩ አለመረጋጋቶችን መሰረታዊ በሆነ መንገድ የሚፈታበት አግባብ ላይ በሰላምና በደህንነት ጉዳይ ላይ የመከረን የነበረው። ምጣኔ ሀብትን በተመለከተ ዩናይትድ ስቴትስ ኢትዮጵያ የጀመረችው የሀገር በቀል ምጣኔ ሀብት የመገንባት መርሃ ግብርን የልማት እንቅስቃሴዋን ለማገዝ ተዋጽኦ ማበርከቷን የተናገሩት አምባሳደር ፍጹም በተለይ ደግሞ መቀመጫቸውን በዩናይትድ ስቴትስ ያደረጉ ዓለም አቀፍ የገንዘብ ተቋማትን ሚና ጠቅሰዋል። የዓለም አቀፉ የገንዘብ ድርጅትና የዓለም የዓለም ባንክ መደበኛ ጉባኤ ላይ በንቃት በመሳተፍ በዋናነት ጠቅላይ ሚኒስትር አብይ በኢኮኖሚ ዘርፍ ላይ የሀገር በቀል ማሻ ፕሮግራም በሚል ያቀረቡትን ለማስተዋወቅ እና እሱን ደግሞ የኢኮኖሚ ማሻ ፕሮግራሙን ተግባራዊ ለማድረግ የሚያስችል የገንዘብ ድጋፍ ለማሰባሰብ ያለመ ነበር። እንደተከታተላችሁት ያንን ካጤኑ በኋላ ከሶስት ወር ተኩል በኋላ የአይ ኤም ኤፍ 29 ቢሊዮን የአሜሪካን ዶላር ለሶስት ዓመት የሚውል ድጋፍ ፋይናንስ ያጸደቁበት ሁኔታ እንዳለ ይታወቃል። የዓለም ባንክም በተመሳሳይ ወደ ሶስት ቢሊዮን የሚጠጋ እንደዚሁ ድጋፍ እያደረገ ይገኛል ማለት ነው። ከዚህ በተጨማሪ ከተለያዩ የዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችንም ለአብነት ጠቅሰዋል። የሚሊኒየም ቻሌንጅ ኮርፖሬሽን የሚባል የአሜሪካ መንግስት ተቋም አለ። ይህ ተቋም ለውጥ በሚያደርጉ ሀገሮች ወይም ደግሞ አንዳንድ የአሜሪካ መመዘኛዎችን የሚያሟሉ በሶስት ዘርፎች ላይ በዋናነት ከሂመን ራይት ጋር ከዲሞክራሲ እንዲሁም ደግሞ የኢኮኖሚክ ነጻነት ጋር በተያያዘ መመዘኛዎችን ለሚያሟሉ ሀያ መመዘኛዎች በእነዚህ ስር በአንደኛው ስምንት በሁለቱ ስድስት ስድስት መመዘኛዎች አሉ። ሀያ መመዘኛዎችን ከሀምሳ በመቶ በላይ ለሚያመጡ ሀገሮች የኮምፓክት ሰፖርት በሚል ገንዘብ በድጋፍ የሚሰጥበት ሁለተኛው፣ ያንን ለማያሟሉ ግን ደግሞ ለዛ የቀረበው ውጤት ለሚያስመዘግቡ ደግሞ እንደዚሁ የትረሽሆልድ ሰፖርት የሚባል የሚሰጧቸው ድጋፎች አሉ። ኢትዮጵያ ለትረሽሆልድ ሰፖርት አልፋለች። ስለዚህ ከእሱ ጋር የሚያያዝ ድጋፍ እናገኛለን። ከሀያ አምስት ዓመታት ቆይታ በኋላ በ2025 የጎረጎሳውያኑ አቆጣጠር እንዲጠናቀቅ እቅድ በተያዘለት የአፍሪካ እድገት እድል ድንጋጌ በመጻሩ አገዋ ጉዳይ ምክክር መደረጉም ተገልጸዋል። የድንጋጌዎቻቸውን ለአሜሪካ ገበያ እንዲያቀርቡ እስከ መፍቀድ የሚደርስ ጥቅም እንደነበረው አይዘነጋም። አገዋ በ25 ይቋረጣል ተብሎ ነው የሚጠበቀው። እሱ በ25 ከሚቋረጥ ወደፊት የሚቀጥልበት ሁኔታ አንዱ ነው። ሌላው ደግሞ በአግባ ብቻ ተገቢ ድጋፍ ልናገኝ አልቻለም። የአሜሪካ ኢንቨስተሮች ኢትዮጵያ ውስጥ መጥተው አፍሪካ ውስጥ መጥተው ኢንቨስት ካላደረጉ የተሻለ ገበያውን የሚያውቁት እነሱ ስለሆነ ወደ አሜሪካ ገበያ በተሻለ መንገድ በምግብ ኢንዱስትሪ ፋይቶ ሳኒተሪ የሚባል ሪኳርመንቶች በሌሎችም ሴክተሮች ያሉትን መመዘኛዎች በቀላሉ አልፈው የአሜሪካ ገበያ ውስጥ መሸጥና የበለጠ ኤክስፖርታችን ሊያሳድጉ ይችላል። ኢንቨስትመንታችንን፣ ስራ እድላችንን ሊያሳድጉ ይችላል። አግባ ብቻውን ብዙ ትርጉም የለውም በሚል አንድ ድምፅ አሰምተናል። በአሜሪካ በኩል የቀረበው አዲስ የቢልድ አክት በሚባል ባይ ፓርቲዛን ወይም ደግሞ የሪፐብሊካንም የዲሞክራትም ኮንግረስ አባላት በጋራ ሆነው ያጸደቁት ህግ አለ። ያን ህግ ተከትሎ ደቨሎመንት ፋይናንስ ኮርፖሬሽን የሚባል ተቋቁሟል። ይህ ኮርፖሬሽን በአፍሪካ ትልቅ ድጋፍ እንዲያደርግ እንፈልጋለን፣ ኢንቨስትመንት እንዲያጠናክር አስበን ያቋቋሙ ነው በሚል ገልጸዋል። ከዚህ በተጨማሪ በዩናይትድ ስቴትስ ውስጥ ስመጥር የሆኑ ኩባንያ ተወካዮችን ጨምሮ የተለያዩ የንግድ ማህበረሰብ አባላት ወደ ኢትዮጵያ ቅንተው እንዲጎበኙ መደረጉም ተወስተዋል። አምባሳደር ፍጹም አረጋ የህዝብ ለህዝብ ግንኙነትን በተመለከተ የዋሽንግተን ዲሲ ከንቲባ ሙሪኤል ባውዘር የአዲስ አበባ ጉብኝት ጠቅሰዋል ጉብኝቱ የሁለቱን ከተሞች እህትማማችነት ግንኙነት ለማሻሻል ምጣኔ ሀብታዊና የንግድ ትስስርን ለማጠንከር እንደሚያግዝ በዋሽንግተን ዲሲ የሚኖሩ ኢትዮጵያንና ትውልድ ኢትዮጵያንን የሚመጥን ምላሽም እንደሚያመጣ ተስፋ እንዳላቸው አጋርተዋል አድማጮች በዕለቱ የተነሱ ተጨማሪ ነጥቦችን በቀጣይ መሰናዶዎቻችን እናነሳሳለን ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ ሀብታሙን ለዘገባው እናመሰግናለን። የኢትዮጵያ የሰላም ሚኒስቴር ለሚቀጥሉት አስርተ ዓመታት በተግባር ላይ የሚውል የብሔራዊ የበጎ ፈቃድ የማህበረሰብ አገልግሎት ፕሮግራም እድሜያቸው ከ18 እስከ 35 ያሉ ስራተው ለተቀመጡ ወጣቶች እያዘጋጀ መሆኑን አስታውቋል። ይህ ፕሮግራም ወጣቶችን ከማብቃት በዘለለም የአገር ፍቅር እንዲኖራቸውና በራስ መተማመናቸውን እንዲያዳብሩ እንዲሁም ደግሞ የስራ እድል እንዲያገኙ የሚያግዝ መሆኑ ተነግሯል። እንደሚከተለው ይደመጣል። የሰላም ሚኒስቴር በቀጣይ አስር አመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ ዕድሜያቸው ከ18 እስከ 35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጄኔራል ናቸው። ለሚኒስትር መስሪያ ቤት መሳሪታትን ከተሰጡት ተልዕኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛው እድሜ ክልል፣ የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እዚኛው ዙር ግን ትኩረት ያደረግነው በርካታ ሀገራችን ውስጥ የተመረቁ ወጣቶች አሉ። የምርቃቱ ከቴክኒክና ሙያ ትምህርት ቤት ሊሆን ይችላል፣ የተኛ ትምህርት ተቋማት ሊሆን ይችላል። በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ። በየቦታው ተለይ የሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። እነዚህ ወጣቶች ወጣቶች ስራ ይፈልጋሉ፣ መስራት ይፈልጋሉ። ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በመጪ ሁኔታ አልተመቻቸም ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶችም ስራ ፈጥረው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብ ነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከአስራ ስምንት እስከ ሰላሳ አምስት ይሁን እንጂ የትኛውም አመት የተመረቁ ወጣቶች ስለዚህ የተወሰነ ወደ አገልግሎት ከሚሄዳቸው በፊት ስልጠና መስጠትን ነው ያሰብ ነው። ስልጠናው የሚሆነው ለሶስት ወራት ነው። ለሶስት ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ አንደኛ ለሰላም ግንባታና ለሀገራዊ መግባባት በኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን ፐርሰናሊ ራዕይ እንዲኖራቸው፣ አላማ እንዲኖራቸው፣ የህይወት ግብ እንዲኖራቸው ነው። ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል። ምዝገባ አሁን ለጊዜ ጀመር ነው። በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው። ምዝገባው የተጀመረው ከጥር አስራ አምስት ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስቴር መስሪያ ቤታችን ዌብሳይት ላይ ገብተውም ቮለንተር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በአስራ አምስት ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ አስራ አምስት ቀናቶች ውስጥ ወደ ድልድልና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስተር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብቶ ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች፣ ወጪዎች የሚሸፈኑት በመንግስት ነው፣ እኛ እንሸፍናለን ማለት ነው። በተጨማሪም ደግሞ በዚህ ቆይታቸው ጊዜ ሕክምና፣ ትራንስፖርት የመሳሰሉ መሰረታዊ አገልግሎቶችን በነጻ እንዲያገኙ ከመንግስት ተቋማት ጋር በጋራ ሆነን እንሰራለን ማለት ነው። ከአገልግሎት በኋላ የስራ እድል እንዲፈጠርላቸው ከስራ እድል ፈጠራ ኮሚሽን ጋር በጣም በታጣብቀን እየሰራን ነው ማለት ነው። ፕሮግራሙን ከነሱ ጋር አስተናበድ ነው እየሰራን ያለን። ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ። በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ፣ ሚገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት የአካል ብቃታቸው ላይ ጠዋትና ማታ የአካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለሀገራቸው ቫሊዩ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አታችመንት እንደሌለ ይህ ፕሮግራም ማህበረሰቡ ቢያቅደስ ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር አስር ሺህ ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከሀምሳ ሺህ እስከ መቶ ሺህ የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ አስራ ሁለት ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኤ ነው። በመቀጠል ደግሞ በተለያዩ ጉዳዮች ላይ የእናንተን ሀሳቦች የምንሰማበት ሰዓት ነው። አሁን ላይ ባለው ሁኔታ ሴት የፖለቲካ አመራሮች በብዛት አይታዩም። በቀጣዩ ምርጫ የሴቶችን ተሳትፎ እንደረፍ ይባላል። ሴቶች ወደ ምርጫ እንዲመጡ እንደኔ ሀሳብ የመጀመሪያው ነገር ለሴቶቹ ሀይል የሚሆናቸው ሰው ያስፈልጋል ብዬ ነው የማስበው ና ማለት መጀመሪያ ድጋፍ አጠገብ ካለ ሰው ይጀምራል። ለመጀመሪያ የሚያስፈልጋቸው ሰው አጠገባቸው ያሉ ሰዎች፣ ቤተሰቦቻቸው፣ አጋሮቻቸው፣ ጓደኞቻቸው ግል በነዛ ሴቶች ያምናሉ ወይ? በሴቶቹ አቅም በሴቶቹ ማንነት ላይ ማመን ከቻልን ማለት እነሱ ማመን የሚችሉ ከሆነ ሴቶቹ ራሳቸው ላይ ማመን የማይችሉበት ምንም ምክንያት የለም እና ስለዚህ የእኔን ጥያቄ እንዲሰማልኝ ወይም የእኔ ጥያቄ ሪሊ ለሌሎች እንዲደርስልኝ እንደኔ አይነት ሴት መመረጧ፣ እንደኔ አይነት ሴት መኖር እየተፈጠረ ያለውን ነገር እሷ እንደምትሰራልኝ ያምንባት አለው። ሲቀጥል እሷ ምን መረዳት ትችላለች ከሌሎቹ በላይ ይመስለኛል። ታምራ መስ ማለት እንደ እኔ አመለካከት መጀመሪያ ማለት እነሱ ለእነሱ ቦታ መስጠት አስፈላጊ ነው ብዬ አስባለሁ፣ እና ቀጥታ ውሳኔዎች በወንዶች ብቻ እንዳይወሰን ማድረግ ዋነኛው ነገር ነው ብዬ አስባለሁ። ከወንድ በተለየ በጣም የውጣሉ ብዬ ማስበው ነገር ወንዱ ሶሻል ዘዴዎችን በመጠቀም ሶሳይቲ እንድረሳቸው ማቅረብ ይችላሉ ብዬ አስባለሁ። አምራክ ስራ በጋሻው ይባላል። በመጀመሪያ ማለት ነው እኔ እንደሚመስለኝ እድሉ ስላልሰጣቸው ይመስለኛል እስካሁን እዛ ቦታ ላይ የሌሉት ሴቶች ወይም ደግሞ እዛው ቦታ ላይ ቆመው ያን ውሳኔ ለመወሰን የሚያስችላቸውን ብቃት የሚያስጨብጣቸው ስልጠና ስላሰጣቸው ይመስለኛል። በመጀመሪያ ማለት ነው ቦታው ላይ የሌሉት፣ ሲቀጥል ደግሞ ይሄ ወንድ ነው ሮሉን መጫወት ያለበት የሚለው አይዲያ የለቀቀን አይመስለኝም አሁን እንዲሆን ያም ሚስቴክስ አለው ብዬ አስባለሁ። ሴቶች ስልጣን ላይ ቢመጡ ጥሩነቱ ምንድን ነው? አንደኛ መንግስት በሚሰራው ስራ ላይ ሴቶች ምን ያህል ኢምፓክት እንደሚዳጉ ምክንያቱም፣ ስለዚህ የነሱን የነሱን ፖይንት ኦፍ ቪው የማሳየት እንትን ይኖራቸዋል ማለት ነው። በሌላ በተጨማሪ ደግሞ አሁን አሁን ያሉ ወጣቶች ሴቶች በጣም ጎበዞች ናቸው። በብዙ ቦታ ላይ እየተሳተፉ ነው ያሉት። በጣም ብዙ ስራ እየሰሩ ያሉ ሴቶች አሉ እና ያሉ ሴቶች። ስለዚህ አንድ ችግር ሲፈጠር በሀገር ጉዳይም በአንድ መልኩ ብቻ ሳይሆን በብዙ መልኩ የመፍታት ብቃት አላቸው ብዬ አስባለሁ። አስተያየቶቻችሁን ስላደረሳችሁ እናመሰግናለን። አድማጮች እንግዲህ የዛሬ ጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። 2022059942 የውስጥ መስመር 14 በሚለው ስልክ ደውኑና ለጋቢና ቪ ብላችሁ መልእክት አስቀምጡልን። ፕሮግራሙን በመምራት አብሬያችሁ ሰዎች ያመሸሁት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ሞክቢል ያቤሮ ነው። ደናደሩ መልካም ምሽት። Grazie